በአሁኑ ጊዜ ሕዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስትን ስልጣን ካለ አግባብ የመጠቀም አዝማሚያ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ስራ አስፈጻሚ ኮሚቴው ትናንት ማምሻው ላይ ያወጣው መግለጫ ከዚህ አንጻር በሚታዩ ዝንባሌዎች ላይ እርምጃ ለመውሰድ መወሰኑንም ገልጠዋል። እስክንድር ፍሬው ዜናውን አድርሶናል። የዚህ መግለጫ መነሻ የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 ያካሄደው መደበኛ ስብሰባ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን ለውጥ መምጣቱን አስታውቋል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይህንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያ መሆኑ እንደሆነ ጠቅሷል። አገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ እንደሆነ አስታውሷል። ስልጣን ካለአግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር ግን የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው አብራራው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ